ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። እንደምን አላችሁ የተወደዳችሁ የአድቬንቲስት ዓለም አቀፍ ሬዲዮ አድማጮች! ይህ ተስፋን ይዞ ወደ እናንተ የሚደርሰው ዓለም አቀፍ የአድቬንቲስት ሬዲዮ ነው። ዛሬም እንደተለመደው የዕለቱን የመጽሐፍ ቅዱስ ጥናት ይዘን ወደ እናንተ ደርሰናል። በሚኖረን ጊዜ እጅግ እንደምትባረኩ በማመን ወደ ዝግጅታችን እናመራለን። የዕለቱ የመጽሐፍ ቅዱስ ጥናት ታላቁ ተጋድሎ አዘጋጅ ማርክ ፊሌ ትርጉም ዘላለም አስረስ ታላቁ ተጋድሎ እንደምን ሰነበታችሁ ውድ አድማጮቻችን። ይህ ዓለም አቀፋዊ አድቬንቲስት ሬዲዮ የአማርኛ ቋንቋ ስርጭታችን ነው። ውድ አድማጮቻችን፣ እንደተለመደው የዚህን ሩብ ዓመት መርሃ ግብር ሦስተኛውን ሳምንት ጥናታችንን ይዘን ቀርበናል። በዚህ ሳምንት የምናጠነው ብርሃን በጨለማ ውስጥ ያበራል በሚል ርዕስ ነው። የመግቢያው ጥቅስ ያለው ወይም የመታሰቢያው ጥቅስ በዮሐንስ ወንጌል ምዕራፍ 1235 ላይ እንደዚህ ይላል። ኢየሱስም እንዲህ ሲል ተናገራቸው፣ ከእንግዲህ ለጥቂት ጊዜ ብርሃን አለላችሁ። ጨለማ ሳይመጣባችሁ ብርሃን ስላለላችሁ ተመላለሱ፣ ሳለላችሁ ተመላለሱ። በጨለማ የሚመላለስ ወዴት እንደሚሄድ አያውቅም ይላል። ውድ አድማጮቻችን እንግዲህ የመጽሐፍ ቅዱስ የመጨረሻ መጽሐፍ የሆነውን የዮሐንስ ራእይን ስናነብ ዘንዶ ተብሏል፣ ዲያብሎስ፣ እንዲሁም ደግሞ በእባብም ገጽታ ቀርቧል። ራእይ 129 ላይ ታዲያ እርሱ ዘንዶ ነው፣ ምክንያቱም የእግዚአብሔርን ሕዝቦች ያሳድዳል። እሱ ደግሞ እንደገና አታላይ ነው፣ እሱ እባብ ነው። ታዲያ ከክርስቶስ ሞት በኋላ በነበሩት ዓመታት እነዚህ ይሄ የሰይጣንና የዲያብሎስ በዘንዶና በእባብ የተመሰለውን ሐሳብ እንዴት አድርጎ እንደተዋጋቸው የክርስቶስን አዲስቷን ቤተ ክርስቲያን እንዴት ለውጊያ እንዳበቃና እንዴት እንደተጭኗቸው እንደነበረ የምናይበት ጊዜ ይሆናል። ያም ወንጌል በመከራ ውስጥ እንዴት እንደተሰበከ የቤተ ክርስቲያንን ማደግ እናያለን። በዚህ ሳምንት በተለይ ደግሞ ስናነሳ በአራተኛውና በአምስተኛው ክፍለ ዘመን ቤተ ክርስቲያን ከአረማዊ አስተምህሮ ጋር ተዋውላ መሰረቷን ያጣችበትን የተደራደረችበትን ዘመን እናያለን። ነገር ግን ሐዋርያት ይህንን መንገድ እውነት፣ ሕይወት የሚለውን የኢየሱስን ትምህርት ተቀብለው እንዴት እንደተዋጉ ደግሞ እናያለን። በዚህ ሳምንት ይህን እናጠናለን። ውድ አድማጮቻችን፣ ዛሬ ከኔ ጋር ለውይይት ያለው ፓስተር ቴድሮስ ሲሆን በቴክኒክ ቁጥጥሩ ደግሞ ወንድማችን ኢራና አብሮን የሚቆይ ይሆናል። ታዲያ በይህንን እግዚአብሔር በመንፈስ ቅዱሱ እንዲገልጥልን ፓስተር ጸሎት አድርግልና እንጀምራለን። እሺ፣ እንጸልይ ቅዱስና ቸር ሮሩና ፈቃሪ ሆንክ ሰማያዊ አባታችንና መድኃኒታችን ሆይ እጅግ አድርገን እናመሰግናሃለን። አሁንም ደግሞ ፍቃድህ ሆኖ በዚህ ሰዓት ሁላችን በቃልህ ዙሪያ ስለተሰበሰብን ክብር ምስጋና ላንተ ይሁን። ቃልህን ስንመረምር፣ ቃልህን ስንከፍት አብረህን ልባችንን እንድትከፍትና ማስተዋል ጥበብ እንድትሰጠን እንለምንሃለን። ጊዜውን ሁሉ ተረከብ። በክርስቶስ ኢየሱስ ስም አሜን አሜን። እግዚአብሔር ይባርክ። ፓስተር እንግዲህ ክርስቶስን ካገኙ በኋላ ክርስቶስን ካገኙ በኋላ የክርስቶስ መንገድ፣ እውነት፣ ህይወት ነኝ የሚለው አስተምህሮ ለእነሱ ትልቅ እምነታቸውን እንዲያ ለማጽናት ጠቅሟቸዋል። ምንም ጫና ቢደርስባቸው እንኳ በመንፈስ ቅዱስና በጽናት ቆመው በግልጽም ሆነ በስውር ምንም አይነት ተጽዕኖ ቢደርስባቸው ለመቋቋም ችለዋል። ታዲያ ፓስተር እኔ አሁን አንተ የምጠይቅ በዮሐንስ 14 ስድስትና በዮሐንስ 8 44 ላይ ምን አይነት የክርስቶስንና የሰይጣንን ባህሪ በንጽጽር ቀርቧል? በዛውም ደግሞ እንደገና እንድታይል የምፈልገው በማቴዎስ አራትና አራት ቁጥር አምስትና ስድስት ላይ እንዲሁም በመዝሙረ ዳዊት 91 ከ9 እስከ 12 ድረስ ያለውን በምናይበት ጊዜ ክርስቶስ እንዴት ነው ያንን ፈተና የሰይጣንን ፈተና የተቋቋመው? ይህ መጽሐፍ ተጽፏል የተባለውን እየጠቀሰ እንዴት ነው ያን ፈተና የተቋቋመው? በጣም ግሩምና መሰረታዊ የሆነ ጥያቄ ነው ይሄ። የኢየሱስን ጸባይ ስንመለከት በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ክርስቶስ ራሱ ስለ ራሱ ሲናገር እኔ መንገድም እውነትም ሕይወትም ነኝ ይላል። ስለ ራሱ ሲገልጽ እንደገና በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ደግሞ ሄደን ስንመለከት የሰይጣን ጸባይ ወይም ባህሪ ተገልጾ እንመለከተዋል እና የሰይጣን ባህሪ እሱ ከመጀመሪያ ነፍሰ ገዳይ ነው፣ የውሸትም አባት ነው ይላል እና ሐሰትን ሲናገር ከውስጡ ይናገራል እና አታላይ እና ገዳይ እንደሆነ በደንብ አድርጎ በዚህ ጥቅስ ላይ ተጽፎ እንመለከተዋለን እና ሁል ጊዜ ሰይጣን ሁለት አይነት መንገዶች ነው የሚጠቀመው ስንመለከት ሳለ በመጀመሪያ በኃይልና በጉልበት ነገሮችን ለማጠምዘዝ ይፈልጋል። ከዛ እሱ አልሳካ በሚልበት ጊዜ ደግሞ በድርድር እና በማስመሰል ሰዎችን በመሸንገል ሊጥላቸው እንደሚሞክር እንመለከታለን ማለት ነው። እና በመጀመሪያም በአዳምና ሔዋን ታሪኩ ሄደን በምንመለከትበት ጊዜ በቃ መልካም አሳቢ በመምሰል በእውነት እግዚአብሔር ከዚህ ዛፍሬ እንዳትበሉ ምናምን እያለ እያደራደረ ነው የሔዋንን የያዛት። ከዛ በኋላ ውሸቱን አመጣው ሞትን እንኳን አትሞቱም የሚለውንና ያንን ውሸት በማምጣት ምንም አይነት የቃሉ መከላከያ ሳትጠቀም ሔዋን እንደወደቀች እንመለከታለን። ነገር ግን ጌታችን ኢየሱስ ክርስቶስ ምንድን ነው የሚናገረው? እውነት ነፃ እንደሚያወጣ፣ አርነት እንደሚያወጣ በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ ይህንን ይናገራል። ስለዚህ ጌታችን ኢየሱስ ክርስቶስ እውነትን ይዞ ነው የቆመው። በማቴዎስ ወንጌል ምዕራፍ አራት ላይ ሄደ በምትመለከትበት ጊዜ ሴጣን ክርስቶስን ልክ እንደዚህ በሽንገላ ለመደራደር በመጣ ጊዜ ምንም አይነት ድርድር አላደረገም። ክርስቶስ የእውነትን ቃል ነው የተናገረው እና ተጽፏል በማለት ተጽፏል በማለት በተደጋጋሚ የሴጣንን ሽንገላ ድል እንዳደረገና እንዳሸነፈ እንመለከታለን ማለት ነውና ይሄ እንግዲህ ክርስቶስ ራሱ የተጠቀመበት ዘዴ ቃሉና ቃሉ ብቻ ነው። ነጻነት ያወጣው ወይም ደግሞ አሸናፊ ያደረገው በቃሉ አማካኝነት የተጻፈውን በማቅረብ ብቻ ነው ክርስቶስ ኢየሱስ ሰይጣንን ያሸነፈው እና በመጨረሻም ዘመን ሰይጣን ይህንኑ ነው ያደረገው። ደቀ መዛሙርቶች በኋላ በጨለማው ዘመን ድርድርን ያመጣው እና በዚህ ድርድር ጊዜ ልክ የኢየሱስን ሜትድ የኢየሱስን ዘዴ በቃሉን መጠቀም ተጽፏል የሚለውን በማውጣት የሰይጣንን ሽንገላና የሐሰት የሐሰት ትምህርትን ክፋት መቋቋም ይቻል ነበረ። ግን ብዙዎች የሚሰናከሉት ቃሉን ከመጠቀም ይልቅ በራስ ጥበብ በራስ ማስተዋል በምንደገፍበት ጊዜ እንወድቃለን፣ በሴጣን ወጥመድ ውስጥ እንገባለን ማለት ነው። አሜን፣ እግዚአብሔር ይባርክ። ፓስተር እውነት ነው እንደውም እኮ በምሳሌ 23 23 ላይ እንደዚህ ይላል እውነትን ግዛ አትሽጣትም ጥበብን፣ ተግሳጽን ማስተዋልንም ይላል። ደግሞ በዛ ላይ ጌታችን ኢየሱስ ክርስቶስ ደግሞ ምናለ በዮሐንስ 17 17 ላይ በእውነት ቀድሳቸው ቃል እውነት ነው። ደግሞም ዮሐንስ 8 32 ላይ እውነትንም ታውቃላችሁ እውነትም አርነት ያወጣችኋል። አሁን ችግሩ እኮ ፓስተር፣ አሁን ካልከውም ሐሳብ ላይ ስነሳ ሰይጣን በድርድር ነው የመጣው ምክንያቱም እሱ አታላይ ነው ብለናል፣ እሱ አሳዳጅ ነው ብለናል። እውነት የተገለጠላቸው እውነትን በቃሉ መማር አለባቸው የሚለው ነው። እንግዲህ ትልቅ ተጽዕኖ ፈጣሪ እንደውም ከእነዚህም ውስጥ እኔ በጣም የሚገርመኝ በዛ ዘመን ላይ ልክ ለሔዋን እንዳላት እግዚአብሔር ፍሬውን በበላችሁ ቀን ትሞታላችሁ ሲል እርሱ ግን ምንድን ያለው አትሞቱም ሞቱም አትሞቱም እንደ እግዚአብሔር ትሆናላችሁ ነው ያለው። አሁን ልክ ተመሳሳይ ምንድን ነው የሚለው ለምሳሌ የሰንበት እውነትን ልክ በተመሳሳይ ደግሞ እንደገና ፓርጋቶሪ ይሄ የሰዎች ሲኦል ውስጥ ቆይተው ይቃጠሉና፣ ትንሽ ጊዜ ቅጣታቸውን ከጨረሱ ወደ ገነት ትሄዳሉ፣ ወይም በቅጣት ይቅርታን ማግኘት እነዚህ እነዚህ ነገሮችን በመልካም አስተምህሮ አስመስሎ አታሎ በድርድር ወደ ቤተ ክርስቲያን እንዳስገባ እናያለን። ታዲያ ይሄንኑ ሐሳብ እንደገና የበለጠ የሚያጠናክርልን ጋን እንሄድ። በሐዋርያት ሥራ 2 27 እስከ 32 ያለውን ክፍል ስናይ ጳውሎስ ወደፊት የሚመጣውን ክህደት አስመልክቶ ለኤፌሶን ሰዎች የተናገረው አባባል አለ። በተለይ እንደዚህ ይላል ጳውሎስ፣ እንደዚህ ይላል የተለየ ማስጠንቂያ ሲሰጣቸው የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረቡባቸውም በገዛ ደሙ የዋጃትን የእግዚአብሔር ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄዱ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዳይገቡባችሁ፣ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። ስለዚህ ሦስት ዓመት ተኩል ሌሊትና ቀን በእንባ ይላል። ከመገሰጽም ጋር ይላል። እንደው ፓስተር፣ እንዴት ነው ይህንን? እስቲ እንዴት ታየዋለ? ጳውሎስ ምን ታይቶት ነው ያለው? ያ መልእክት ለእኛ ሲጠቅመን። በጣም በጣም። እና ጳውሎስ አንደኛ በዛች ዘመን ለነበረችው ኤፌሶን ቤተ ክርስቲያን የሰጠው ታላቅ ማስጠንቀቂያ ነው። እና ኤፌሶን ቤተ ክርስቲያን የመጀመሪያዋ ቤተ ክርስቲያን ናት። እና ጳውሎስ እንግዲህ ሶስት ዓመት ተኩል አብሯቸው ሆነው እያስተማረ እየገሰጸ፣ እና ደግሞ እየመከረ ያውን በለቅሶና በእንባ ነው እና እየለመነ ሲነግራቸው እንመለከታለን። እና የሚሰጣቸው ኃላፊነት እና ትልቅ እንዲያስቡበት የሚነግራቸው ነገር ቤተ ክርስቲያን በጌታችን በኢየሱስ ክርስቶስ ደም ታጥባ ነስታ የቀረበች ቅድስት ቤተ ክርስቲያን ናት። ስለዚህ ይችን ቤተ ክርስቲያን ደግሞ መጠበቅ እንዳለባቸው በተለይ የተሾሙ ሽማግሌዎችና አገልጋዮች ለቤተ ክርስቲያኗ በጣም መጠንቀቅ እንዳለባቸው። ምክንያቱም በሁለት አይነት ነው ጦርነቱ። አሁን ሲናገር ሳለ ጳውሎስ፣ አንደኛ ሾልከው የሚገቡ ተኩላዎች ናቸው። ልክ በቃ ከውጭ የሚገቡ ከውጭ የሚገቡ ተኩላዎች ናቸውና ልክ ደቀ መዛሙርቶችን መስለው ነገር ግን አላማቸው ደቀ መዛሙርቶችን ወደ ኋላ መሳብ እንደ የሚገርመው ነጣቂ ተኩላዎች ነጣቂ ተኩላዎች ወደኋላ መሳብ ደቀ መዛሙርቶችን ማዘናጋትና ደግሞ በደንብ በቃሉ ላይ ያልጸኑትን ደግሞ መንጠቅ። ተኩላ ሁል ጊዜ ከበግ ይመሳሰልና ይገባና ከዛ በኋላ ልክ አብሮ እንደ በግ አጎንብሶ ገብቶ ከመንጋው ጋር አብሮ ሄዶ ተላላ የሆኑትን ወደኋላ የቀሩትን ይነጥቃል። ልክ እንደዛ የሚነጥቁ ይላል። ሁለተኛው ደግሞ ለመንጋው የማይራሩ ከመካከላችሁ እውነትን የሚያጣምሙ ደግሞ ይነሳሉ። ይህ እነዚህ ደግሞ በጣም አደገኛ ናቸው። አብረው የነበሩ ናቸው፣ ነገር ግን እውነትን የሚያጣምሙ ናቸው። እውነትን የሚበርዙ ናቸውና ይህ በሰይጣን ሽንገላ የተሸነገሉ መሆናቸውን እንመለከታለንና ይሄ በእውነት ልክ ጳውሎስ እንደተናገረው በመጨረሻ ዘመን ልክ የኤፌሶን ቤተክርስቲያን ንጽህናዋን ጠብቃ ከሄደች በኋላ ከመቶ ዓመት በኋላ በትክክልም እንደዚህ አይነት ተኩላዎች ወደ ቤተ ክርስቲያን በመግባት ቤተ ክርስቲያንን ትምህርት እንደበረዙና እንዳበላሹ የምንመለከተው ነውና በተለይ በሁለተኛ ተሰሎንቄ ምዕራፍ ሁለት ቁጥር ሰባት እስከ አስራ ሁለት ላይ የአመፃ ሚስጥር ደግሞ ይገለጻል። እና አሁን ትንሽ የሚከለው የሚከለክለው ነገር አለ። ነገር ግን እሱ ሲለቀቅለት ሙሉ ለሙሉ በቤተ መቅደስ ውስጥ ገብቶ እኔ አምላክ ነኝ እስከ ማለት ድረስ የሚቀመጥ ይነሳል ብሎ የወደፊቱን ሁሉ እንደተናገረ እንመለከታለን። እና በሚያሳዝን ሁኔታ ጳውሎስ የተናገረው ትንቢት እውነትነት አግኝቷል እና ሆኗል። ስለዚህ የዛን ጊዜ የበዛች ቅዱስ፣ በጣም ንጹህ የሆነች ክርስቶስ ያቋቋማት የኤፌሶን ቤተክርስቲያን ላይ ወደ የፀሐይ አምልኮ ወደ ጣዖት አምልኮ ሄደዋል። የፀሐይ አምልኮ ልምዶች ወደ ቤተ ክርስቲያን ገብተዋል። እንደገና ደግሞ ብዙ ድርድሮች ተደርገው ከመጀመሪያው ኳሊቲ ወይም ከመጀመሪያው ጥራትና ትክክለኛ ትምህርት ወደኋላ ማፈግፈግ እንደታየ እንመለከታለን ማለት ነውና ስለዚህ ይሄ የሆነበት ምክንያት የሰይጣንንና የሰይጣንን ሽንገላ ተኩላ መስሎ የገባውን እንደገና ደግሞ ከኋላ ወደ ኋላ ያፈገፈጉት ሰዎች በከፈቱት በር ይሄ እንደተከሰተ ነው የምናየው። በጣም በትክክል ፓስተር። በጣም እንደው እኔ ራሴ አሁን አንተ ስተነት ነው በጣም የገረመኝ ነገር ምንድን ነው፣ በተለይ ደግሞ ሰጥቶ መቀበል የሚለው ድርድር በጣም በጣም በጣም ገርሞኛል። እኔ ሁለተኛ ደግሞ የአመፅ ምስጢር የሚለው ይሄ የአመፅ ምስጢር የሚለውን ነገር ስናስብ በዛ ዘመን እንኳን እንደነበረ ስናይ አሁን እንግዲህ እያጠናን ያለነው ነው ውድ አድማጮቻችን ስለ ታላቁ ተጋድሎ ነው የበለጠ እያጠናን ያለነው። ታላቁ ተጋድሎ በመልካምና በክፉ በሰይጣንና በክርስቶስ መካከል ያለውን ታላቁን ተጋድሎ ነው እያየን ያለ ነው። ያንንም ለማሳየት ጣዖታትን፣ የሰንበትን እውነት በድርድር ምንድን ነው የተደረገው ወደ ቤተ ክርስቲያን አጥምቀው አረማውያንን የበለጠ ለመሳብ እንደተጠቀሙበት እናያለን። ውድ አድማጮቻችን አሁን ወደ መጨረሻው ዘመን ደግሞ ያን የሚከለክለው መንፈስ እንደሚነሳና እግዚአብሔር ደግሞ የበለጠ ወንጌልን እንድንሰራ እንደሚጠብቅብን እንግዲህ እያየን የምንሄድበት ነው። በተለይ ደግሞ በዚህ ቃል ብቻ ነው። በትክክል ፓስተር፣ በጣም ነው የሚገርመው። እንዲሁም ሁለተኛ ጢሞቴዎስ 3 16 ላይ እንደዚህ ይላል ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅም መንገድ ለመምከር ይጠቅማሉ ይላል። ታዲያ በእግዚአብሔር መንፈስ የተጻፈው ይሄ መጽሐፍ የተጻፈበትን ዓላማ ሊገልጽልን የሚችለው መንፈስ ቅዱስ ብቻ እንደሆነ እናያለን። በኋላ ላይ እንመጣለን። ግን በጣም የሚገርመው ፓስተር አሁን እኔ በጣም እየገረመኝ ያለው በብዙ አብያተ ክርስቲያናት በብዙ አስተምሮዎች ውስጥ መጽሐፍ ቅዱስ የተጻፈበትን ዓላማ ሳይሆን ብዙ ሰዎች ትኩረት እየሰጡ ያሉት መጽሐፍ ቅዱሱ ላይ ስለተጻፉ ሰዎች ሆኗል። ምክንያቱም መጽሐፍ ቅዱስ የሚያወራው የእግዚአብሔርን የመዳን ዕቅድ ነው። ሙሉ ለሙሉ የሚናገረው ያምን መጽሐፍ ቅዱስ ስለ ደህንነት ዕቅድ ምንም የምናውቀው ነገር ሊኖር አይችልም። ወይም ደግሞ መጽሐፍ ቅዱስ የቃሉ የእግዚአብሔር መገለጥ ነው። ነገር ግን ስለሆኑ ሰዎች ብቻ ከሆነ የሚያስተምር መስሉን ካለ ያንን የበራልንን ብርሃን ጥርጥር ውስጥ ይከታል ብዬ አስባለሁ። በመሆኑም አሁን እስቲ እንዴት ነው መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ማለት የምንችለው የምንለውን ሐሳብ ስናይ እንደዚህ ይላል። እንደ ቃለ አድነኝ፣ ደግፈኝ፣ ሕያውም እሆናለሁ ከተስፋዬም አልፈር የቃልህ ፍቺ ያበራል ሕፃናትንም አስተዋዮች ያድርግ። እኔ በጣም ነው የገረመኝ፣ ምክንያቱም አሁን ብዙ ሰዎች ምንድን ነው የሚሉት መጽሐፍ ቅዱስን አንብበን አንረዳም ይላሉ። መጽሐፍ ቅዱስ ደግሞ ምንድን ነው የሚለው ሕፃናትን አስተዋዮች ያደርጋል። በጣም ነው የሚገርመው። ታዲያ ወደሚቀጥለው ሀሳብ ሊቀጥል ፓስተር። አሁን እንግዲህ መጽሐፍ ቅዱስ እና መጽሐፍ ቅዱስ ብቻ እውነትን ከመለኮታዊ መገለጥ፣ ምክንያቱም ቃልህ እውነት ነው፣ ቃልህ ደግሞ በቃልህ ጠብቃቸው ብሎታል፣ አንጻቸው ብሏል። ስለዚህ አሁን ቅዱሳን መጽሐፍትን እንዴት ነው የምንረዳው ስንል ብዙ ሰዎች በሰዎች አመከኙ ወይም ደግሞ ሪዝኒንግ በምንለው መረዳት ነው የሚፈልጉት። ነገር ግን እውነት የሰብአዊ ፍጡር ግላዊ አመለካከት መጽሐፍ ቅዱስን ሊገልጥ ይችላል? ፓስተር፣ ይሄ የመጀመሪያው ጥያቄ ነው። ሁለተኛው ደግሞ በተለይ እስቲ ምሳሌ 1625ን ላንሳልህ ለሰው ቀን የምትመስል መንገድ አለች ፍጻሜዋ ግን የሞት መንገድ ነው ይላል። እንደው እንዴት ትገልጸዋል? በጣም ይሄ በጣም አስፈላጊ ነገር ነው በአሁኑ ጊዜ እንዲያውም በጣም ብዙ ያልተጻፉ ጥቅሶች ይጠቀሳሉ። ያልተጻፉ ጥቅሶች ሰዎች የሚሏቸው፣ ለምሳሌ ጸሐፊዋን ሳታነጋግር ወደ ባለሥልጣኑ አትገባም ይሉና ለምናቸው ነው የሚጠቀሙበት። ክርስቶስ ጋር ቀጥታ መግባት አይቻልም ለማለት የሚጠቀሙበት አይነት ነገር ነው። ሌሎችም አሉ። እንደዚህ የሚጠቀሱ ጥቅሶች ያልተጻፉ ናቸው። የሰው አመለካከት፣ ሰውኛ የሆኑ አመለካከቶች። በምሳሌ ምዕራፍ 16 ቁጥር 25 ላይ ለሰው ቅን የምትመስል መንገድ አለች፣ ነገር ግን ፍጻሜዋም ሞት ነው ይላል እና ይሄ በጣም በጣም ከፍተኛ የሆነ ማሳሰቢያ ነው። የእግዚአብሔርን ቃል በሰው ቅን በምትመስል መንገድ መውሰድ የለም። እንግዲህ አይቶ ማወቅ ይከብዳል ማለት ነው። ቅን ከመሰለ ቅን ይመስላል እኮ ሲያመጡት እኮ ምን ችግር አለበት እኮ ነው። ለምሳሌ አሁን መላእክትን ስለ ማምለክ እና ቅዱሳን ምናምን እኮ ሲያመጡልን፣ እንዴ እንትን ብንሰጣቸውስ፣ ክብር ብንሰጣቸውስ፣ እንዴ ምስጋና ብሰጣቸውስ? አሁን ሙታን የሞቱ ቅዱሳን ሰዎች ያማልዱናል ብለው የሚያምኑ ሰዎች ምን እንደሚሉ ታውቃለህ? አንተ ለእኔ ትጸልይልኝ አደለን? ታዲያ ያቺ የሞተችው ሴትዮ ትጸልይልኝ፣ ታስበኝ ማለት ምን ችግር አለው? እኒ እርስ በእርሳችን እንኳን እንጸላለ የለም እንዴ? እነሱ ቢጸልዩልንስ? ምን አለ መላእክቶች ቢጸልዩልንስ ምን አለበት ከ የተሻለ ዕውቀት አላቸው ምና በቃ ቅንም አርገው ነው የሚያቀርቡት። እና ግን ደስ የሚለው ፓስተር ኢሳያስ ላይ ምን ይላል፧ እኛ ሁላችን እንደ በጎች ተቅበዝ ብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል እና ማንም ከማን የሚሻል የለም፣ ምንም ማንም የለም። እና ሁሉም ሰው ወደ ገዛ መንገዱ ያዘ ነበረው። እሱ በሚመስለው መንገድ ነው የሄደው። በመሳፍንት መጽሐፍ ላይ ሰው በፊቱ መልካም የመሰለውን ነገር ሁሉ ያደርግ ነበር ይላል። መንግሥት በሌለበት ጊዜ በቃ ሁሉም እንደፈቀደ የራሱን መንገድ ያደርግ እንደነበረ እንመለከታለን። እና ያ መጨረሻው ምንድነ ሥርዓት አልበኝነት ወይም ትክክል ያልሆነ መንገድ ነው የሚሄደው። ስለዚህ ነው መጽሐፍ ቅዱስ እንደ መመሪያ የተሰጠን። ደግሞ እዚህ ላይ አድማጮች በጣም አርገው እንዲያተኩሩበት የምፈልገው ትልቁ ነጥብ ምንድን ነው? ሰይጣን የሚጠቀምባቸው ስልቶች፣ አንደኛ ባህልን ምክንያት በማድረግ ካልቸር ባህል የአኗኗር ዘዴያችንን እና ባህላችንን ይንተረስና በባህላችን እኮ እንዲህ ነው ይልሃል። መጽሐፍ ቅዱስን ዙከለሸሻ አርጎ በቃ በባህላችን እኮ እንደዚህ ነው ምንም አይደለም እኮ ይህን ብናል የተለመደ በዓል ነው። በህዝቡ ዘንድ የተለመደ አካሄድ ነው። አሁን የፀሐይ አምልኮ በሚገባበት ጊዜ ወደ ቤተ ክርስቲያን ሰዎች በፀሐይ ቀን ያመልኩ ስለነበረ ተመልሰው ወደ ሰባተኛው ቀን አምልኮ ከሚገቡ ይልቅ በለመዱት ቢሄዱ ምን አለበት? በተለመደው እንደዚህ አይነት እንደሁም ፓስተር፣ ሳይጠፋ ትላንት ከአንድ ሰው ጋር ስነጋገር ምና ሰንበት ቀርቷል፣ አለኝ። ታዲያ ሰንበት ከቀረ ለምንድን ነው አንተ የሰንበት ትምህርት ቤት ብለህ እሁድ ምትሄደው አልኩት? በቃ ችግር የለውም ስሙን በልምድ አልኩት እንጂ ሰንበት እኮ አይደለም። ለእኔ መንግስት፣ ሮብ ዝግኖ ቢለኝ ሩብ ሰንበት ነው ላለ አለ። ስለዚህ አሁን እንዳልከው ምን አለበት የተለመደ ነገር ነው። እንደውም ከዚህ ጋር የሚያያዘው ትልቁ ነጥብ የቃየል ችግር መስዋዕት መስዋዕት ቃየል እኮ የበግ ጠቦት እንዲያመጣ እግዚአብሔር መጀመሪያ ነግሮታል። በኋላም ደግሞ ባኮረፈ ጊዜ መልካም ነገር ማድረግ እየቻልክ ለምን ፊትህ ይጠቁራል ብሎ ሁሉ መቅሮታል። እልህ እኔ ያልኩት ለምን አልሆንም ያወቅነውን ለመቶ ቢ እግዚአብሔር ያለው ብቻ ሳይሆን እኔ ያልኩትን መቀበል አለበት እግዚአብሔር የሚል እንደዚህ አይነት አካሄድ የራስ መንገ- የራስ አካሄድ ማለት ነው። እና ይሄ አንደኛ። ሁለተኛ ደግሞ ብዙሃኑ የሚከተለው ብዙ ማሱ በቃ ህዝቡ ሁሉ የሚከተለው ህዝብ እኮ ያብዳል። አሁን እኮ ከተማችን ሄደን ብንመለከት አሁን ወጣቶችን ስንመለከት፣ ዱሮ እንኳን እንደዚህ የተቦጨቀና የተቀደደ ልብስ ሱሪ ለብቼ ሊሄድ ቀርቶ ትንሽ ሲነጣ ጅንሳችን ድሮ ልጆች ማፈር እንጀምር፣ ቁምጣ እናደርገዋለን፣ ሰፈር ውስጥ አናደርገውም። አሁን እንደዚህ የተቀደደ ሁሉም አድርጎ በሚወጣበት ጊዜ አንድ ላይ ህዝቡ ሁሉ ያደረገው ነገር እንደ መልካም ነገር ይታያል። ፋሽን ሆኖ እንደ መልካም ነገር በቃ ይታያል። ስለዚህ ብዙሃኑ ማሶ ያደረገውን መከተል ወደ ሰይጣን አሰራር ይዞን እንደሚገባ ምንም ጥርጥር የለውም። ስለዚህ ወደ ሰማይ በምናደርገው ጉዞ ኮምፓሳችን፣ መሪያችን የመጽሐፍ መጽሐፍ ቅዱስ ብቻ ነው። የሰው አመክሎ በምንም አይነት እዚህ ውስጥ ሊገባ አይችልም። እና በቃ ምን አለበት የሚለውን አስተሳሰብ መከተል እንደሌለብን ትኩረት እንሰጥ ያስፈልጋል። እውነት ነው። እግዚአብሔር ይባርክ። በተለይ ደግሞ ውድ አድማጮቻችን አንድ ተጨማሪ ሀሳብ ፓሰር ያለው ላይ ከእግዚአብሔርና ከቃሉ ጋር የሚጋጭ ከመሰለን፣ ያ ምንም አትጠራጠሩ ከሰው አይደለም። ምክንያቱም ጦርነቱ ታላቁ ተጋድሎ ነው። ተጋድሎ ደግሞ በሰይጣንና በክርስቶስ መካከል ነው። ከእግዚአብሔርና ከቃሉ ጋር ከተጋጨ እሱ ከሰይጣን ነው፣ ከእባቡ ነው የሚለው እንዳንረሳ ነው። ሌላው ደግሞ ሰብአዊ አይምሮ ያለ መንፈስ ቅዱስ እርዳታ መለከታዊን እውነት ማወቅ አይችልም። ደግሞ በሰብአዊ መኪዮ ወይም የማሰብ ኃይል መለከታዊ መገለጥ መረዳት ከባድ ነው። ስለዚህም ነው ዳንኤል እንደዚህ ያለ ምዕራፍ ሁለት ላይ እግዚአብሔር ብቻ የጥበብና የሚስጥርን የመግለጽ ችሎታ ያለው የሰማይ አምላክ የተሰወረውን በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው ይላል። ስለዚህ ከእግዚአብሔር ጋር መሆናችን እናረጋግጥ። ካልሆነ ሌላው ሁሉ ከእግዚአብሔር ጋር የሚጋጅ ከቃሉ ጋር የሚጋጅ ከሆነ ከሴጣን እንደሆነ እናረጋግጥ። እንግዲህ ወደ መጨረሻው ሀሳቤ ልምጣ። ፓስተር ይህን ሁሉ ካነሳን ታዲያ ይሄ በሁለተኛ ቆሮንቶስ አራት ሶስት ስድስት ላይ ከሶስት ከስድስት ባለው ክፍል ላይ ሐዋርያው ጳውሎስ እንደዚህ ይላል የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል ይላል። በተለይ ሁለተኛ ቆሮንቶስ አራት አራት ላይ ምን ማለቱ ነው? ደግሞስ ለመሆኑ እንዴት ነው ዓይናቸው የሚታወረው የሚከፈተውስ እንዴት ነው? በጣም በጣም ይሄ በጣም አስፈላጊ ነገር ነውና ሁል ጊዜ ለሴጣን ድርድር በር በምንከፍትበት ጊዜ ቀጥሎ የሚመጣው ነገር እውነተኛውን የእግዚአብሔርን ቃል እንዳናስተውል አእምሯችንን እንዳይገነዘብ ያደርገዋል ያደርገዋል። ስለዚህ አእምሯችንን እንዳይገነዘብና እንዳይታዘዝ ያደርገዋል። በሮሜ ምዕራፍ አንድ ላይ እኮ ለማይረባ መንፈስ አሳልፎ ሰጣቸው ይላል እና ሁል ጊዜ ስንስትና አቅጣጫችንን ስንተው መንፈስ ቅዱስ ማሳሰቢያ ይሰጠናል እና እንድንመለስ ሁል ጊዜ ምክር ይሰጠናል። ነገር ግን እምቢ ባልን ቁጥር እግዚአብሔር መንፈስ እያዘነ ከእኛ ይለቃል። የዚህን ጊዜ አእምሯችን እየታወረ ለሰይጣንና ለዓላማው አሳልፎ ይሰጠናል ማለት ነው። እና ግንዛቤ ማጣት በዕብራይስጥ ግሪክ ኖኦማ ይለዋል እና አእምሮ ወይም ግንዛቤ ማለት ነው። እና ያንን ነው በቃ የሚያሳጣንና የሚሰውርብን ማለት ነው። በሮሜ ምዕራፍ ሰባት ቁጥር 23 በተፈጥሯችን እኛ ራሳችን ወደ ተቃራኒ አቅጣጫ የምንሄድ ነን። የእግዚአብሔር ቃል ጠምዝዞ ካልያዘንና ካልተቆጣጠረን በስተቀረ ሁልጊዜ ወደዛ ነው የምናዘነብረው። ስለዚህ ጦርነት አለ። በአእምሯችን ውስጥ የእግዚአብሔርን ህግ እና የክርስቶስ ኢየሱስ መንገድ ወደ ትክክለኛው መንገድ ሊወስደን ይፈልጋል። ከዛ ህግ ጋር ደግሞ የሚጋጭ በእኛ ውስጥ በአእምሯችን ውስጥ ያለ ህግ እንዳለ ይናገራል ሮሜ ምዕራፍ ሰባት ላይ። ስለዚህ እነዚህ እርስ በርሳቸው ይጋጫሉ። ሁሌ በእግዚአብሔር ቃል ካልተኮተኮትንና እግዚአብሔር ቃል በውስጣችን ከሌለ በስተቀረ አስቸጋሪ ነው የሚሆነው። ለዚህ የሚረዳን ምንድን ነው? በሮሜ ምዕራፍ 12 ቁጥር 2 ላይ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ነው የሚለን እና እግዚአብሔርን ደስ የሚያሰኘውን መልካሙንና በጎን ነገር መርምራችሁ የት ነው የሚመረምረው? ከመጽሐፍ ቅዱስ መርምራችሁ እወቁ እንጂ ይህንን ዓለም አትምሰሉ ነው የሚለው። እንግዲህ ዓለም ተጽዕኖ ታረግብናለች። የወደቀውኛ እነታችን ተጽዕኖ ያደርግብናል። እነዚህ ሁሉ ነገሮችን መቋቋም የምንችለው ግን ሁል ጊዜ አእምሯችንን ለእግዚአብሔር መንፈስና ለቃሉ በምናስገዛበት ጊዜ ብቻ መሆኑን መገንዘብ ይኖርብናል። እና ሰይጣንም ሁል ጊዜ በአእምሯችን የሚያመጣው መልእክት አለ። በዚህ በአንድ ቦታ ላይ እባብ ሕይዋንን እንዳሳታት እንዲሁ ደግሞ ሊያስታችሁ ሁል ጊዜ አብሯችሁ እንዳለ ይህን ማወቅ አለባችሁ። ስለዚህ በኤፌሶ ምዕራፍ ሁለት ቁጥር አምስት ላይ በክርስቶስ ኢየሱስ የነበረ ሀሳብ በእናንተ ውስጥ ይሁን እና ትህትና ራስን ዝቅ ማድረግና በራስ አለመታመን። ምክንያቱም ክርስቶስ ራሱን ምን አደረገ ይላል መጽሐፍ ቅዱስ? ራሱን ባዶ አደረገ። በመንፈስ ቅዱስና በአባቱ ላይ ብቻ ነው የተመካው። ስለዚህ አሸናፊ ሆኖ የመጣበትን ተልኮ ተወጦ የሄደው ክርስቶስ ራሱን ባዶ አድርጎ በአምላኩና በመንፈስ ቅዱስ ላይ በመተማመን ብቻ እንደሆነ እናያለን እና ስለዚህ በስጋ ምኞት መሳብ የቃሉን ጥናት ማስተጓጎል በዓለም ጉዳይ መጠመድ እና በእነዚህ ነገሮች ላይ ትኩረት ማድረግ ከእግዚአብሔር ብርሃን ሊያጠፋን ወይም ሊጥለን እንደሚችል ማወቅ ይኖርብናል። ስለዚህ አድማጮቻችን፣ በዛሬው ትምህርታችን ጭብጥ የሆነው ዋናው ነገር በዚህ በታላቁ ተጋድሎ ውስጥ ብርሃን በጨለማ ውስጥ ይብራ ያለው ጌታ ኢየሱስ ክርስቶስ የቃሉን ብርሃን ሰጥቶናል። ከዚህ በዚህ የቃል ብርሃን አማካኝነት በእኛ በስጋችን በዓለም በሴጣን የሚመጣብንን ታላቁን ተጋድሎ ማሸነፍ የምንችልበት መንገድ ይህ ብቻ መሆኑን ያሳስበናልና ይህንን አውቀን ወደ ቃሉና ወደ እውነቱ መምጣት እንድንችል እግዚአብሔር ይርዳል። አሜን። ፓስተር እግዚአብሔር በጣም ይባርክ። ውድ አድማጮቻችን ከፓስተር አንድ ሀሳብ ልውሰድ ምንድነው በጠፉት በኩል የተጠቀሰው የእውቀት ማነስ ወይም የሚለው ሀሳብ መዛባት የሚለው ሀሳብ እነሱ ስላልቻሉ ሳይሆን ምንድ ነው ትልቁ ሀሳብ ለማወቅ የሚችሉበት አቋም ላይ ስላልሆኑ ነው። ብዙዎች እውነትን የሚያውቁበት እድል ቢያገኙም ነገር ግን ላለማመን መረጡ። ሰይጣንም በዛ ምክንያት አይኖቻቸውን አሳወረ። የሰይጣን መንግስት የጨለማ መንግስት ነው። ስለዚህም ያን አሸናፊነት በእነሱ ላይ ይቀዳጃል። ምክንያቱም የወንጌል መጽሐፍ ቅዱስ የኢየሱስ ሕይወት ሞትና ትንሣኤ ነው። እኔ በጣም እርግጠኛ ሁኑ፣ መጽሐፍ ቅዱስ የተሰጠን ይሄንን እንድናውቅና እንድናውቅ ብቻ ነው። ከኢየሱስ ውጭ የሆነ የመጽሐፍ ቅዱስ አስተምሮ ከእግዚአብሔር አይደለም። ስለዚህም ይሄ እውነት እናንተን ሊዋጃችሁ ሊለውጣችሁና ሊያደፋፍራችሁ ይገባል። ከዛም በመጨረሻ ሐዋርያው ጴጥሮስ በመጽሐፍ ያለው ቃል የትንቢት ቃል ሁሉ ማንም ሰው በገዛ ራሱ መንገድ የሚተረጎመው አይደለም ይላል ሁለተኛ ጴጥሮስ አንድ ሃያ። ታዲያ የገዛ ራሳችንን ፍላጎት ለማሳካት ብለን የቅዱሳት መጽሐፍትን እንዴት እየተረጎመን እንዳለን እስቲ ቆመን እናስብ። ሃይማኖት ድርጅቶቻችንን ለመደገፍ፣ የሌሎች የባህል ሀሳቦችን ለመደገፍ፣ ወይም ደግሞ የተለያዩ አስተምሮዎችን ለመደገፍ እግዚአብሔር ከዛ ይጠብቀን። ምክንያቱም ይሄ ያተረጓጉም የሰጥቶ መቀበል እንዲሁም ደግሞ የእባቡ ዘዴ ስለሆነ ከዚህ እግዚአብሔር ይጠብቀን ለማለት ወዳለሁኝ። እንግዲህ የዚህ ሳምንት የያዘን የቀረብንላችሁን ሐሳብ በዚህ ለመጨረስ ወደድን። ለሚቀጥለው ሳምንት ለእውነት መቆም በሚል አዲስ ርዕስ እንመጣለን። እስከዛ ድረስ ለሚኖራችሁ ጥያቄ ወይም አስተያየት በስልክ ቁጥራችን 0910828182 ላይ ብትደውሉልን ሁልጊዜም በራችን ክፍት ነው። እግዚአብሔር ይባርካችሁ። መልካም ሳምንት። ውድ አድማጮቻችን ከእኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በፕሮግራማችን እንደተባረካችሁ ተስፋ እናደርጋለን፤ እንደዛውም ደግሞ እምነታችን ነው። በፕሮግራሙን በመምራት አብሬያችሁ የነበርኩኝ እኔ ራሂል አደም ሲሆን በሚቀጥለው ፕሮግራም እስክንገናኝ መልካም ጊዜ፣ እግዚአብሔር ይባርካችሁ።